በሰኔ ወር 2009 ዓ.ም ያለው አጠቃላይ የዋጋ ግሽበት በግንቦት ወር ከነበረው 8.7 በመቶ 0.1 በመቶ መጨመሩን የማዕከላዊ ስታቲስቲክስ ኤጀንሲ ያወጣው ዘገባ ይጠቁማል። በዚህ ወር የአትክልትና የጥራጥሬ ዋጋ መቀነሱን ዘገባው ጠቅሶ ግን የፍራፍሬ ዋጋ መጨመሩን ጠቁመዋል። አጠቃላይ የዋጋ ግሽበቱን መሰረት አድርገን በኢትዮጵያ በተለያዩ ቦታዎች ምግብ ነክ የሆኑ ውጤቶች በዕለት ተዕለት ኑሯቸው ላይ ምን ተጽዕኖ እንዳሳደረ አስተያየታቸውን እንዲያጋሩን ጠይቀን ነበር። ከመካከላቸው በወሎ ዞን ደሴ ከተማ ነዋሪ የሆኑት አቶ መሐመድ አህመድ አንዱ ናቸው። ሀያ ሁለት ብር አስራ ስምንት ብር ሀያ ብር ነበር የሙዝ ዋጋ፣ አሁን ግን ከሀያ አምስት ብር ከሰላሳ ብር ድረስ ነው። ሀያ ስድስት ሀያ ሰባት እንደ ጥራቱ ማለት ነው፣ እንደ ደረጃው። ማንጎ ሰላሳ አምስት ብር ሀያ አምስት ብር ሀያ ስድስት ብር ሀያ ሰባት ብር ነበረ፣ ሰላሳ አምስት ብር ድረስ እየተሸጠ ነው ያለው አሁን ማለት ነው። አቶ ገደፋ ውርሳው በምዕራብ ጎጃም ሜጫ አካባቢ የመንግስት ሰራተኛ መሆናቸውን ተናግረው ደሞስ ጭማሪ ከተደረገ በኋላ የምግብና ምግብ ነክ ያሉን ውጤቶች ዋጋ ጨምረዋል ይላሉ። አሁን ለምሳሌ በቆሎ ብዙ ጊዜ ስድስት ብር ሰባት ብር ግፋ ካለ ስምንት ብር ነበረ የሆነ አሁን ግን አስራ ሁለት ብር አስራ ሶስት ብር እስከ አስራ አራት ብር ድረስ የደረሰበት ሁኔታ ነው ያለ ይህምን ሆቴል ላይ የምትሰጥ አይነት አሁን አስራ ስድስት ብር አስራ አምስት ብር ነበር አሁን ከአስራ ስምንት ብር እስከ ሀያ ብር ድረስ የደረሰበት ሁኔታ ነው ያለው። አይነት ምግብ የምንለው ማለት ነው። እሱም ደረቅ እንጀራ ሁለም ሰ ስድስት ብር አምስት ብር ገብቷል። አራት ብር ሶስት ብር ከአምሳ የነበረው አምስት ብር ስድስት ብር ገብቷል። እሱም እንደየቦታው እና እንደየ እንጀራ አጋጋሪው ሁኔታ ማለት ነው። የኢኮኖሚ ባለሙያ አቶ ጌታቸው ተክለ ማርያም አገሪቱ ከዚህ በፊት ካጋጠማት የዋጋ ግሽበት አሁን ያለው የዋጋ ግሽበት ያን ያህል አይደለም ስሉ ለዶች ቤሌ ተናግረዋል። ይሁን እንጂ ለዋጋ ግሽበቱ መንስኤ ሊሆን የሚችለው በገበያ ውስጥ የምንቀሳቀሰው የገንዘብ መጠንና ገንዘቡ በገበያ ውስጥ ሊገዛ የሚችለው ዕቃዎች አቅርቦት መጠን መሆኑን ይናገራሉ። ድርቁም ለዋጋ ግሽበቱ አስተዋጽኦ አድርጓል እምላሉ። አሁን በኢትዮጵያ ያለው ሁኔታ እንዲህ ይገልጻሉ። በኢትዮጵያ ውስጥ ይሄ ረጅም ዓመት የቆየ ከመንግስት ኢንቨስትመንትም ጋር ተያይዞ የሚመጣ ነገር አለ። የመንግስት ኢንቨስትመንት እየጨመረ በሚመጣ ሰዓት መንግስት ወደ ኢኮኖሚ የሚጨምረው የገንዘብ መጠንን የመጨመር የራሱ የሆነ አሉታዊ ተጽዕኖ አለው። በዛ ላይ የመንግስት ኢንቨስትመንት እየጨመረ ያለው በተመሳሳይ መልኩ የመንግስት የበጀት ልዩነትን እየጨመረ ባለበት ሁኔታ ነው። እሱን የበጀት ልዩነት መንግስት ለመሙላት የሚያደርገው ጥረት አንድምጭ ከብሔራዊ ባንክ ይበደራል። ከብሔራዊ ባንክ ሲበደር ብሔራዊ ባንክ የራሱ የሆነ ተንቀሳቃሽ ኢንቨስትመንት ስለማይኖረው ወይንም ትርፍ የሚሰራ ተቋም ስላልሆነ ምንድነው የሚያደርገው? አዲስ ገንዘብ አትሞ ለመንግስት ይሰጠዋል። እሱ ወደ ቅድም ወዳል ነው ወደ መንግስት ወደ ገንዘብ አቅርቦት ይቀየርና ወደ ኢኮኖሚ ውስጥ ይገባል። የዋጋ ንረት የአገሪቱ የገንዘብ ፖሊሲ ውጤት መሆኑን ተናግሮ መፍትሄ ሊሆን ይችላል ያሉትን እንዲህ አብራርተውታል። በኢትዮጵያ የበጀት ፖሊሲው ከገንዘብ ፖሊሲ ጋር ቀጥተኛ የሆነ ግንኙነት ስላለው የተመጠነ ገደብ የተደረገበት የበጀት ፖሊሲ በሚኖር ሰዓት በተዘዋዋሪ የገንዘብ ፖሊሲው ላይ እመጣጠንን ማምጣት የሚችልበት ሁኔታ ይኖራል ማለት ነው። በዶችቬሌ ፌስቡክ ላይ የዋጋ ንረቱን በተመለከተ አስተያየት የላኩልን አሉ። ቀልቤሳ አርገሚ የተባሉት ያው እንደተለመደው ጾማችን ያሳድረናል ስሉ ጽፏል። አያለው ኬር ገብረ መስቀል የተሰኙት ደግሞ ክብሪት እንኳን አንድ ብር ከአምሳ ገብቷል። ያልጨመረ ነገር የለም ምርር ብሎናል የሚሉት አስተያየት አጋርቶናል።